እሺ የሐዋሳ ኢንዱስትሪ ፓርክ ነገ የሚመረቀው እንደ ሌላው ፓርክ ሳይሆን ልዩ ፓርክ ነው። ኤኮ ፓርክ ተብሎ ይጠራል። ኤኮ ፓርክ የተባለው ያው ኢንቫይሮንመንት ፍሬንድሊ እና ሂማን ሴፍቲ የተደራጀ እንደሆነ ነው። አጠቃላይ የሀገራችን የኢንቫይሮንመንት ፖሊሲ ጋር የሚጣጣብ እና በዚሁ መሰረት የሚፈስ ፍሳሽ ወደ ውጭ የሚሄድ ነገር የለም። የሚጠቀመው ውሃ እንደገና ተመልሶ ሪሳይክል የሚሆን እንዴት እንደሚሆን እስኪ እሱን ያብራሩልን። ምክንያቱም ኢንዱስትሪ ለሀገር ምጣኔ ሀብትም ባለሀብቶችንም ለመሳብ እንደዚሁም ለውጭ ምንዛሬም ጠቃሚ የሆነውን ያህል የአካባቢ ብክለት ያስከትላል፣ በአግባቡ ካልተሰራ። ቆሻሻና ፍሳሹ ሐዋሳ አካባቢ ሐይቅ አለ። በዛ አካባቢ የሚኖሩ ማህበረሰቦች አሉ። የእነሱን ኑሮ እንዳይጎዳ እንዴት ነው የተሰራው? ትክክል ነው። እርግጥ ዋናው እንዲያውም ይሄ ሁሉ አሳሳቢ ያደረገው ከሀይቁ አጠገብ ስለሆነ ሐይቁ ከብከላ ለማዳን ይሄ አዲስ የሆነ ቴክኖሎጂ ለመጠቀም ችለናል። ይኸውም እንግዲህ ፍሳሹ አንድ ቦታ ይጠራቀም እና በሆነ የኤሌክትሮሊሲስ አማካኝነት እና የኦስሞሲስ ስራዎችን ባካተተ ውሃ ውሃውን ከኬሚካል ነፃ የሚያደርግ እና ኬሚካሉንና ሶሊድ ዌስቱን በመለያየት ንጹሑን ውሃ ኃይል በመልቀቅ ሙቀት በመልቀቅ ንጹህን ውሀ በኢቫፖሬሽን መጥቶ ቫክዩም ተፈጥሮ ለብቻው የሚያጠራቅምና የተጠራቀመው ንጹህ ውሀ ተመልሶ እንደገና ወደ ስራ እንዲመለስ በማድረግ ብክለት ሳይፈጽም እየተዘጋጀ ነው እንግዲህ የውሀ ማጣሪያም አገልግሎት አለው ማለት ነው እስቲ ምን ያህል ስራዎች ይፈጥራል? በአካባቢው የሚኖሩ ሰዎችን ምን አይነት የስራ እድልስ ነው የሚፈጥረው? በዚህ ደግሞ ተስበው የሚመጡ የውጭ ሀገር ኩባንያዎች ካሉ የሀገር ውስጥም እንደዚሁ በምን ዘርፍ ነው የሚሰማሩት? በዚህ በኢንዱስትሪው እንግዲህ አሁን ሀዋሳ ፓርክ ያው ስፔሻላይዝ ያደረገ ፓርክ ነው በአጠቃላይ ከዘጠና አምስት ፐርሰንት በላይ የሆነው ቦታው ለጨርቃ ጨርቅ እና ለስፌት ዴዲኬትድ የሆነ ነው። አምስትዋ ፐርሰንት የምታክል እዛ አካባቢ የባንቡ ሀብት ስላለ ከሱ ጋር በተያያዘ እሱም ለኤክስፖርት ባይዘወይ የሚመረተው ምርት መቶ በመቶ ለኤክስፖርት የሚሄደው ነው ለውጭ ገበያ እና ለውጭ ገበያ የሚውል ነው እና ከዚህ ጋር ተያይዞ እንግዲህ ይህ ጠቅላላ ወጪው ወደ ሁለት መቶ አምሳ ሚሊዮን ዶላር ነው የወጣበት እና የሚቀጥረው የሰው ኃይል በመጀመሪያው ፌዝ እና በአንድ ሽፍት ወደ ሰላሳ ሺ ወጣት ኢትዮጵያውያን ኢትዮጵያውያን ይቀጥራሉ፣ ወጣቶች እና ይህም ደግሞ የሚገኘው ከዚህ ከአካባቢው ካሉት የሰው ኃይል ተቀጥረው ሰልጥነው የሚገቡ ነው የሚሆኑት። ስለዚህ ሐዋሳና አካባቢዋ እና ደግሞ የተወሰነ ሬድየስ በዚህ በደቡብ ሕዝብ ክልል ያሉ ተጠቃሚዎች ይሆናሉ። በዋናነት አጋሮቻችሁ እነማን ናቸው? አቶ ታደሰ፣ በተለይ አብረዋችሁ የሚሰሩ በርካታ የውጭ ኩባንያዎች እንደሚመጡ ገምታችሁ ነው ይህን ያህል ገንዘብ ያወጣችሁት እና እየመጡ ነው ወይ? የትኞቹ ናቸው? ከየት ሀገር ናቸው? እንግዲህ አጋሮቻችን ወይም እዚህ አስራት ሲያደርግ ናቸው፣ በአብዛኛው የውጭ ባለሀብቶች ናቸው። ይህም ልናደርግ የቻል ነው ትልቁ ሚስጢር የዚህ የኢንዱስትሪ ፓርክ ግንባታ ኢንዱስትሪ ፓርክ ገንብቶ ባለሀብት መጥራት ሳይሆን ገና በግንባታ ሂደት እያለ አጋሮች መምረጥ ነው። ይህን ለመምረጥ በተለይ ፒቪኤች የሚባለው የአሜሪካ ገዢ፣ ሁለተኛ ደረጃ የሚሰለፍ ትልቁ ገዢ ማለት ነው። የጨርቃጨርቅ ገዝቶ የሚያከፋፍለው ድርጅት ከኛ ጋር በአጋርነት ይሰራል። የፒቪኤች የተባለው ትልቁ ግዙፍ የአሜሪካ የጨርቃ ጨርቅ ገዥና አከፋፋይ ነው። አምራችም አይደለም። እኛ ሀገር ግን ለመጀመሪያ ጊዜ አምራችም እየሆነ ነው። ገዥም ነው። ስለዚህ በዚህ መልክ ኤዥያ ውስጥ የሚያውቃቸው ትላልቅ ባለሀብቶች፣ ታዋቂ የሆኑ ከዚህ በፊት የንግድ ትስስር እና አምራቾችን መርጦ እስሎ እያስገባ ያለው ይህንን ትልቅ የዩናይትድ ስቴትስ ኩባንያ እንግዲህ በኤዥያ ወይም በእስያ ገበያዎች በስፋት የሚሰራ ነው ወደ ኢትዮጵያ እንዲመጣ ይሄ ኩባንያ ያደረገው ምንድን ነው? ለምንድን ነው? አሁን እንደ ቻይና፣ አሁን ጨርቃጨርቅ ኢንዱስትሪ የሰራተኛ ዋጋ እየጨመረ ሲሄድ አትራፊነቱን እየቀነሰ ነው የሚሄደው። ስለዚህ ሌላ አማራጭና ሀገር መያዝ አለባቸው እና አፍሪካ ኢዝ ኔክስት ዴስቲኔሽን የሚል አቅጣጫ አለ እና ይህን ተከትሎ ከዛም በላይ ደግሞ አፍሪካም ሆነ ኢትዮጵያ የዚህ ከአገዋ ጋር ስምነት ስላለን አሁን ቻይና የሚያገኙት አይደለም። ቻይና ቻይናም ባንግላዴሽም የሚያገኙት አይደለም። ቀረጥ ይከፍላሉ። ታሪፍም ይከፍላሉ። ኮታም አለባቸው። ለአድማጮች ለማብራራት ያህል አገዋ ማለት ዩናይትድ ስቴትስ ከተለያዩ አፍሪካ ሀገሮች ኢትዮጵያን ጨምሮ የፈረመችው የንግድ ስምምነት ነው። ያለ ኮታ ያለ ታሪፍና ያለ ቀረጥ በእነኚህ ሀገሮች የተሰሩ ምርቶች ወደ ዩናይትድ ስቴትስ እንዲገቡ የሚያስችል ነው። የኢትዮጵያውያን ባለሀብቶች ቁጥርስ እዚህ ላይ ምን ያህል ናቸው? ተሳትፎ በተለይ በቴክኖሎጂ ሽግግር እንዲያግዝ የኢትዮጵያ ባለሀብቶች አስፈላጊ ናቸው። እርስ እስካሁን እንደገለጹት የውጭ ባለሀብቶቹ ናቸው። ምን ያህል ናቸው የሚሆኑት የኢትዮጵያ ባለሀብቶች? እንግዲህ የኢትዮጵያን ይሄን የኢትዮጵያን ባለሀብቶች እንግዲህ የኢንዱስትሪ ፓርክ ተሳትፏቸው መጀመር አለበት። ከዚ በኋላ ደግሞ እያደገ መሄድ አለበት። በውጭ ብቻ የተመሰረተ ማኒፋክቸሪንግ አዋጭ አይሆንም፣ ሰስተደብል አይሆንም በሚል እንግዲህ በመሪያ ሀያ በመቶ የሚሆን የኢንዱስትሪ ፓርኩ ስፋት ለኢትዮጵያውያን ዴዲኬትድ ሆኗል። ስለዚህ ኢትዮጵያውያን ይህንን ያህል ለመጀመሪያ ያህል እየተመረጡ የሚይዙበት ሁኔታ አለ። በጣም ነው የማመሰግነው። በስተ መጨረሻ ዩናይትድ ስቴትስ ከአፍሪካ ከኢትዮጵያ ጭምር የፈረመችው አገዋ የንግድ ስምምነት ምን ያህል የአሜሪካውያን ኩባንያዎችን አበረታቷል? እንደ ገለጹልኝ ብዙዎቹ አሜሪካዊ ኩባንያዎች ጋር ነው፣ በተለይ በሀዋሳ በጨርቃጨርቁ ዘርፍ እየሰራችሁ ያላችሁት ይሄ በጣም አጋዥ ነው የሆነው። ሌሎች መስኮችን የአሜሪካ ኩባንያዎች ወደ ስራ እየገቡ ናቸው። ስለዚህ ይሄ ከአጋዋ የተስማማ ነው ስምምነት በሙሉ ተጠቃሚ እንድንሆን የሚያደርገን ነው። በተለይ በዚህ በኢንዱስትሪ ፓርክ ልማት እየሄድንበት ያለ ነው። በጣም ነው የማመሰግነው። የኢትዮጵያ ኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ሀይሌ ለሰጡን ማብራሪያ አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ።